ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 9 2007 ዓ ም ዝግጅታችን ጀመረ ጤና ይስጥልን። እንደምናመሻችሁ። ጤና ይስጥልን። እንደምን ውላችሁ አምሽታችኋል። አድማጮቻችን የምናስተናግዳችሁ አዲሱ አበበና እኔም ሰሎሞን አባተንን በዝዋይ ማረሚያ ቤት ታስሮ የሚገኘው ኢትዮጵያዊ ጋዜጠኛ ተመስገን ደሳለኝ የሕክምና አገልግሎት መከልከሉ እንዳሳሰበው አንድ የጋዜጠኞች መብት ተሟጋጅ ድርጅት ገለጠ። እስራት ተበይኖበት ወደ ማረሚያ ቤት የወረደ እስረኛ የሚገባውን የሰብአዊ ክብር በሚያሳጣ ሁኔታ መያዙ ብቻ ሳይሆን መጉላላት መድረሱ እንኳን ሲፒጄን በጣም የሚያሳስብ ሁኔታ መሆኑን ለመግለጽ እንፈልጋለን። ሱ ቫለንታይን የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ ይባላል፣ በምህጻር የአፍሪካ መረጃ አጠናቃሪ ናቸው። በአብይ ርዕስ ዘገባ አለን። ለዋና ዋና ዜና አዲሱ በቱኒዚያ ትልቅ ሙዚየም ወይም ቤተ መዘክር ታጣቂዎች 19 ሰዎችን ገደሉ። በእስራኤሉ ምክር ቤታዊ ምርጫ የሊኩድ ፓርቲው ቤንጃሚን ናታንያሁ ቀንቷቸዋል። የኢትዮጵያ ፌዴራል ፍርድ ቤት አውሮፕላኑን ሲያብር በዛው ጠልፎ የቀረውን ሰው በሌለበት ጥፋተኛ ብሎ ወሰነበት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በቱኒዚያው ትልቁና ታዋቂው ሙዚየም ማለት ቤተ መዘክር ላይ ታጣቂዎች ያካሄዱት ጥቃት በርካታ የውጭ አገር ዜጎችን ጨምሮ 19 ሰዎች ተገደሉ። ቁጥራቸው በውል ያልታወቀ አገር ጎብኚዎችም ታግተዋል። የደህንነት ኃይሎች ወደ ሙዚየሙ ጥሰው በመግባት በከፈቱት ተኩስ ሁለት ታጣቂዎች ተገድለዋል። ከሟቾቹ መካከል 17ቱ ከፖላንድ፣ ከኢጣሊያ፣ ከጀርመንና ከስፓኝ የሄዱ ቱሪስቶች መሆናቸውም ታውቋል። ምክር ቤቱ አጠገብ በነበረት ተኩስ ቢያንስ ሌሎች 24 ሰዎች እንደቆሰሉም ተዘግቧል። መገናኛ አውታሮች እንደዘገቡት በዋና ከተማዋ ቱኒዝ ምክር ቤት ህንፃ ውስጥ በሚገኘው እና ባርዶ በተሰኘው ሚዚየም ላይ በተካሄደ በዚህ ጥቃት አንድ ቱኒዚያዊ መገደሉም ተመልክቷል። አንድ የአገር አስተዳደር ሚኒስቴር ቃል አቀባይ ሲናገሩ ማንነታቸው ያልታወቀ ሁለት ኦቶማቲክ ጦር መሳሪያ የያዙና በኋላም የተገደሉ አጥቂዎች ናቸው ወደ ሕንፃው በመዝለቅ ጥቃቱን ያካሄዱት ብለዋል። የቱኒዚያው ፕሬዚዳንት ቤጂ ካይዲ ኢሴፕሲ ጥቃቱን አስመልክተው ዛሬ ማምሻውን ለሕዝቡ ንግግር ያደርጋሉም ተብሏል። በእስራኤሉ የፓርላማ ወይም ክኔሴት ምርጫ ወግ አጥባቂው ሊኩድ ፓርቲ አሸነፈ። ቤንጃሚን ኔታንያሁም ለአራተኛ ጊዜ ጠቅላይ ሚኒስትር ለመሆን የሚያስችላቸውን የጥምር መንግሥት በቀጣዮቹ ሁለትና ሶስት ሳምንታት ውስጥ ለመመስረት እንደሚያቅዱ አስታውቀዋል። ከተቆጠሩት ድምፆች ውስጥ ሊኩድ ከ120 የምክር ቤት መቀመጫዎች 30 ያህሉን ሲያገኝ ሻቄርዞክ በኢሻቅ ኤርዞክ የሚመራው የተቀናቃኙ ጽዮናዊ ኅብረት ፓርቲ ደግሞ 24 መቀመጫዎችን አግኝቷል። ነታንያሁ ከድል በኋላ ባሰሙት ንግግር የሁሉንም እስራኤላውያን ሰላምና ደህንነት ለማስጠበቅ የሚችለውን ሁሉ አደርጋለሁ ማለታቸው ተሰምቷል። በመጽሔት ዝርዝር አድርገን እንመለስበታለን። ዜና የምትላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። የፌዴራሉ ከፍተኛ ፍርድ ቤት ሀያኛ ወንጀል ችሎት ባለፈው ዓመት አንድ የኢትዮጵያ አየር መንገድ ንብረት የሆነውን አውሮፕላን ጠልፏል በተባለው ረዳት አብራሪ በኃይለ መድህን አበራ ላይ በሌለበት የጥፋተኝነት ውሳኔ ሰጥቷል። ፍርድ ቤቱ ከነገ በስቲያ ዓርብ የጥፋት ውሳኔ ሊጥልበት ቀጠሮ ይዟል። ዝርዝሩን ዘጋቢያችን መለስካቸዋማ ከአዲስ አበባ ልኮልናል። ረዳት አብራሪ ኃይለመድን አበራ የካቲት 10 ቀን 2006 ዓ.ም ከሌሊቱ ሰባት ሰዓት ከአዲስ አበባ በሱዳን ካርቱም በኩል አድርጎ ወደ ሮም ኢጣሊያ ይበር የነበረውን የኢትዮጵያ አየር መንገድ ንብረት የሆነ አውሮፕላን መዳረሻውን በመቀየር ስዊትዘርላንድ ጀነብ በማሳረፉ ፍርድ ቤቱ ባለፈው ሰኞ ጥፋተኛ ነው ሲል በሌለበት ወስኖበታል። ፍርድ ቤቱ በተሰጠው ውሳኔ እንዳተተው ተከሳሹ በአዲስ ዘመን ጋዜጣ ጥሪ ተደርጎለት ስላልቀረበ ጉዳዩ በሌለበት እንዲታይ ቀደም ሲል ብይን እንደሰጠ አስታውሶ አቃቤ ሕግ ከመሰረተበት ሁለት ክሶች በአንደኛው ማለትም አውሮፕላኑን አላግባብ በመያዝና በማገት ያለማዳረሻው ስዊትዘርላንድ ጄኔቭ ከተማ እንዲወርድ በማድረግ በሚለው ክስ ጥፋተኛ ነው ብሎታል። አቃቤ ህግ ያቀረበውን ሁለተኛ ክስ ማለትም የአውሮፕላኑን ተሳፋሪ መንገደኞችንና ሰራተኞችን ህይወት እንዲሁም ቁሳቁሶቹን አስኪ ሁኔታ ላይ በመጣል የሚለውን ግን ፍርድ ቤቱ አቃቤ ህግ እንዳቀረበው ክስ ስላላስረዳ ውድቅ እንዳደረገው ገልጿል። ፍርድ ቤቱ አቃቤ ህግ የቅጣት ማክበጃ ውሳኔ ሐሳብ እንዲያቀርብ አዞ አርብ መጋቢት 11 ቀን 2007 ዓ ም የቅጣት ውሳኔ በተከሳሽ ላይ ለመጣል ቀጠሮ ሰጥቷል። ረዳት አብራሪ ኃይለ መድህን አበራ በኢትዮጵያ አየር መንገድ ከ2000 ዓ.ም ጀምሮ በረዳት አብራሪነት ተቀጥሮ ይሰራ እንደነበረ የታወቀ ሲሆን የኢትዮጵያ ባለሥልጣናት እጁ ተላልፎ እንዲሰጣቸው የስዊስ ባለሥልጣናትን ጠይቀው እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሱዳን ዳርፉር ክልል ያለው ሁኔታ እንዳልተሻሻለ አንድ የተባበሩት መንግሥታት ድርጅት ከፍተኛ ባለሥልጣን ገለጹም። እስካለፈው ታሕሳስ በነበረው ጊዜ ውስጥ ግጭቱ ቀጥሏል። ግጭቱ ከ11 ዓመታት በፊት ከተባባሰበት ጊዜ አንስቶ በከፋ መጠን ሰዎች ከመኖሪያቸው ተፈናቅለዋል ይላሉ ባለሥልጣኑ። በመጽሔት ዝርዝር ዘገባ ይቀርብበታል። ምንም እንኳ የናይጄሪያው አማጺ ቡድን ቦኮ ሐራም የያዛቸውን በርካታ ከተሞች ማስለቀቅ ቢቻልም ባለፈው ዓመት በዚሁ ቡድን የተጠለፉት ከ200 በላይ ሴት ልጆች የት እንደገቡ ግን አይታወቅም ሲል የአገሪቱ ጦር ኃይል አስታወቀ የጦር ኃይሎቹ ኤታ ማዦር ሹም ጀኔራል ኬነዝ ሚኒማህ ለጋዜጠኞች በሰጡት ቃል ወታደሩ ነፃ በተለቀቁት አካባቢዎች በሙሉ እየተዘዋወረ ልጃገረዶቹ ያሉበትን ስፍራ በማፈላለግ ላይ ነው ብለዋል። የተጠየቁት ሰዎች በሙሉ ግን አሉ ጀኔራሉ የቺቦክ ልጃገረዶች የት እንዳሉ መናገር ይቅርና ቀድሞውኑ እዚያው ቺቦክ እንደነበሩ እንኳ መግለጥ አልፈለጉም። ቦኮ ሃራም ልጃገረዶቹን ችቦክ ከተማ ውስጥ ከሚገኝ አንድ መንግስታዊ የሁለተኛ ደረጃ ትምህርት ቤት አግቶ የወሰዳቸው እንደ አውሮፓ አቆጣጠር ባለፈው ዓመት ሚያዝያ 2014 ዓ ም መሆኑ አይዘነጋም። የሴራሊዮኑ ፕሬዚዳንት ኤርነስት ባይኮሮማ አመፅ በመቀስቀስና አዲስ ፓርቲ በማቋቋም ተከሰው ከገዢው ፓርቲ አባልነታቸው የተወገዱትን ምክትል ፕሬዚደንት ሳሙኤል ሳምሱማናን ከሥልጣናቸው አነሱ። ፕሬዚደንት ኮሮማ የምክትላቸውን የሳምሱማናን መባረር ይፋ ያደረጉት ዛሬ ረቡዕ ሲሆን ሳምሱማና ግን ባለፈው ቅዳሜ ፍሪታውን ዋና ከተማዪቱ ውስጥ ወደሚገኘው የዩናይትድ ስቴትስ ኤምባሲ ሄደው ከለላ ጠይቀው በኋላ ደግሞ ወደ ቤታቸው መመለሳቸው ተገልጿል። ሴራ ሊዮን ውስጥ ተዛምቶ በነበረው ኢቦላ የተጠረጠሩት ሳምሱማና ተገልለው ከቆዩ በኋላ ባለፈው ማክሰኞ ነው መገለሉ ያበቃላቸው። የሴራሊዮኑ ፕሬዚደንት ኮሮማ ይፋ ባደረጉት መግለጫ በቅርብ ቀናት ውስጥ ሌላ ምክትል ፕሬዚደንት እንደሚሰይሙ አመልክተዋል። በመጨረሻም የዩናይትድ ስቴትሷ ቀዳማዊት እመቤት ሚሼል ኦባማ ለሶስት ቀናት ጉብኝት ጃፓን ገቡ። ጉብኝቱ ዓለም አቀፍ የሴቶች ትምህርት ጅምራቸውን የሚያግዝ እንደሆነም ተመልክቷል። በአገሩ አቆጣጠር ዛሬ ረቡዕ ከቀትር በኋላ ቶኪዮ የገቡት ሚስ ኦባማ ነገ ሐሙስ ከጠቅላይ ሚኒስትሩ ሺንዞ አቤ እና ከባለቤታቸው አካይ ጋር የተናጠል ውይይት ካደረጉ በኋላ አርብ ደግሞ ወደ ኪዮቶ ያመራሉ። አንድ የኋይት ሀውስ መግለጫ እንዳመለከተው ሚስስ ኦባማ ሴት ልጆች ይማሩ በሚለው ጅማሯቸው ዙሪያ በዩናይትድ ስቴትስ እና በጃፓን መካከል አንድ የወዳጅነት ትብብር ይፋ ያደርጋሉ። ይህ ጅማሮ ጨርሶ ትምህርት ቤት ያልገቡ 62 ሚሊዮን ሴት ልጆችን ለማስተማር የታለመ መሆኑም ታውቋል። አርብ ዕለት በጅማሯቸው ውስጥ ከተያዙት 11 አገሮች አንዷ ወደሆነችው ካምቦዲያ እንደሚያመሩም ተገልጧል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎ ሄርትዝ በ31 ሜትር ባንድ በ9435 እና 9755 ኪሎ ሄርትዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 9207 ዓ ም ምሽት ፕሮግራም ነው። ሁለት ነጥብ ሚሊዮን ዓመት እድሜ ያለው ቅሬታ አካል የታችኛው መንጋጋ ከአምስት ጥርስ ጋር የተገኘ ነው ይህንም ጥርስ ያገኘውት እኔ ነኝ በፈረንጆች አቆጣጠር በሁለት ሺ አስራ ሶስት ዓመት ምረት በአፋር ክልል ሌዲ ገራሩ በተባለ መካነቀር ወጣት ተመራማሪ ቻላቸው መስን ይባላል የዛሬ ኢትዮጵያውያን በአሜሪካ ዝግጅታችን እንግዳ ነው በአፋር ክልል ስለ አገኘው ቅሬታ አካል ሰፋ ያለ ገለጣ ይሰጣል ራሱን ያስተዋወቃል ዝርዝሩ ግን የሳይንስ ፕሮግራም ወደሚመለከት ሌላ ጊዜ ይቀርባል። አሁን የዕለቱ አብይ አበይት ዓለም አቀፍ ዜና ወደሚተነተንበት መጽሔት ክፍለ ጊዜ እንሸጋገርና የዕለቱን አብይ ርዕስ እናስቀድማለን። በዝዋይ ማረሚያ ቤት ታስሮ የሚገኘው ጋዜጠኛ ተመስገን ደሳለኝ የሕክምና አገልግሎት መከልከሉ እንዳሳሰበው የጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ ገልጿል። የኢትዮጵያ መንግሥት የተመስገንን ሕገ መንግሥታዊና ዓለም አቀፍ ሕግጋቶችን የሚጥሰውን የእስር ይዞታ በአፋጣኝ እንዲያሻሽል በኒውዮርክ መሠረቱን ያደረገው የጋዜጠኞች ደህንነት ተሟጋቹ ሲፒጄ ጠይቋል። ሄኖክ ስማግዜር ዝርዝሩን ይዟል። የኢትዮጵያ መንግሥትን በሰላ ሂስ የሚጠርበው የነበረው አሁኑ ሕትመቱ የተቋረጠው የፍትሕ ጋዜጣ አሳታሚ የነበረው ተመስገን ደሳለኝ በዝዋይ እስር ቤት የሦስት ዓመታት እስራት ተበይኖበት ወህኒ ከወረደ መንፈቅ ሊሞላው ነው። ከዚህ ቀደም ወላጅናቱ ወይዘሮ ፋና የርዳቸው ልጄን ካየሁት አንድ ወር አለፈኝ ሲሉ አቤቱታ ማሰማታቸው ይታወሳል። በዚህ ሳምንት በኒውዮርክ መሠረቱን ያደረገው የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ተመስገን ደሳለኝ የሆድና የጀርባ ህመም አድሮበት የሕክምና አገልግሎት አላገኘም ይላል ሲፒጄ እስራት ተበይኖበት ወደ ማረሚያ ቤት የወረደ እስረኛ የሚገባውን የሰብአዊ ክብር በሚያሳጣ ሁኔታ መያዙ ብቻ ሳይሆን መጉላላት መድረሱ እንኳን ሲፒጄን በጣም የሚያሳስብ ሁኔታ መሆኑን ለመግለጽ እንፈልጋለን። እንዲህ አይነት ቅጣት የደረሰበት የሚገኘው የስር ይዞታውን አስመልክቶ ደብዳቤ በማሳተሙ ነው። ይሄ ደግሞ በአፍሪካ የሰብአዊ መብት ቻርተር መሰረትና የኢትዮጵያን ህገ መንግስት የሚጥስ መሆኑን የታወቀ ነው ሁኔታው በጣም የሚያሳዝንና ቅር የሚያሰኝ መሆኑን ለመግለጽ እፈልጋለሁ። የሲፒጄ የአፍሪካ መርሃ ግብር ኃላፊ ሱ ቫላንታይን የተመስገንን ህመም ሲገልጹ፣ በህመም እየተሰቃየ ነው። ከመታሰሩ በፊት የተክለ ሰውነት ሕክምና ወይም ፊዚካል ተራፒ ያገኘ ነበር። አሁን እንደዚህ አይነት ሕክምና አያገኝም። ስለዚህ ከፍተኛ ስጋት አለ። የወገብ ህመሙ በእጅጉ ካገረሸ የአልጋ ቁረኛ ሊያደርገውና መራመድ ሊከለክለው ይችላል። ይሄ በፍጹም ተቀባይነት የሌለው ይዞታ ነው። ሀገሪቱ የፈረመቻቸው ዓለም አቀፍ ስምምነቶችና የበላይ ሕገ መንግስቷን የሚጥስ ነው። የኢትዮጵያ መንግስት ተመስገን ደሳለኝ የህክምና እርዳታ በአስቸኳይ እንዲያገኝ እንዲያመቻች ሲፒጄ ጥሪ አቅርበዋል። በተከሰሰባቸው የስም ማጥፋትና ህዝብን የማነሳሳት ወንጀል ጥፋተኛ ተብሎ በሦስት ዓመታት እስራት እንዲቀጣ የተወሰነው ተመስገን በጋዜጠኝነት ሥራው የኢትዮጵያን መንግሥት ስለሚተች ነው ሲል ሲፒጄ ተመስገን እንዲፈታ ጥሪ አቅርቧል። ጋዜጠኝነት ወንጀል አይደለም። ለዜጎቼ ቆርቆራለሁ የሚል መንግስት በዲሞክራሲ ስርዓት የተመረጠ መንግስት ዜጎቹ መረጃ እንዲለዋወጡ አይከለክልም። በማህበረሰባቸው ውስጥ የሚታዩ ችግሮቹን አስመልክቶ ሂስ እንዳይሰጡ መከልከል የተገባ አይደለም። የተመስገን ደሳለኝ እናት ወይዘሮ ፋና ያርዳቸው ለኢትዮጵያ የሰብአዊ መብቶች ኮሚሽንና በግልባጭ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ጽህፈት ቤት ለፍትህና፣ ለህዝብ ተወካዮች ምክር ቤት እንዲሁም ለዲፕሎማቶች በጻፉት ደብዳቤ ተመስገን የመጎብኘት መብቱ በዘዋይ ማረሚያ ቤት አስተዳደር ተጥሷል ሲሉ አስረድተው ነበር። ይህንን ሁኔታ የኢትዮጵያ የሰብአዊ መብት ኮሚሽን ምርመራ ያካሄደበታል። ዛሬ ማምሻውን ኮሚሽነሩን አምባሳደር ጥሩነህ ዜናን አነጋግረን ሪፖርቱ መጠናቀቁን ገልጸውልን በቅርብ ለሕዝብ ይፋ እንደሚሆን ተናግረዋል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ። ከአሜሪካ ድምፅ መጽሔት ነው እያደመጣቸው ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ የገንዘብ ድጋፍ የተደረገለትና አርብቶ አደሮችና ቤተሰቦቻቸው የድርቅ አደጋን ይበልጥ እንዲቋቋሙ የሚያስፈልግ ፕሮጀክት ዛሬ ይፋ ተደርጓል። ዛሬ ይፋ የተደረገው ድርጅታቸው በተለያዩ ሀገራት የሚያካሂዷቸው መሰል ፕሮጀክቶች አካል መሆኑን የገለጡት የዩኤስኤአይዲ የኢትዮጵያ ዲሬክተር ደኒስ ዌለር ከአስቸኳይ ጊዜ የምግብ ድጋፍ ይልቅ ቤተሰቦችን አስቀድሞ ማዘጋጀት እንደሚያዋጣ አብራርተዋል። እስክንድር ፍሬው ነው ዘገበው። ዛሬ ይፋ የተደረገው ፕሮጀክት በተሻለ መላመድ፣ ተግባራዊ ትምህርትና አጋርነት አደጋን መቋቋም የሚል ነው። የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ከ11 ሚሊዮን ዶላር በላይ የገንዘብ ድጋፍ ያደረገለት ፕሮጀክት ተግባራዊ የሚደረገውም በምስራቅና ምዕራብ አደርጌ እንደዚሁም በባሌ አርብቷደርና ከፊል አርብቷደር አካባቢዎች ነው። አርብቷደሮችንና ቤተሰቦቻቸውን ሊመጣ ለሚችል የድርቅ አደጋ ቀድሞ ማዘጋጀት የፕሮጀክቱ ዓላማ መሆኑን በኢትዮጵያ የዩኤስአይዲ ዳይሬክተር ዴኒስ ሚስ ዌለር ለቪኦኤ አስረድተዋል። እየሰራን ያለ ነው፣ ባህላዊና የተለመደ የግብርና ፕሮግራም አይደለም። አደጋን የመቋቋም ብቃት የሚለውን ስንመለከት ምን ማለት ነው? በሚቀጥለው ጊዜ ድርቅ ወይም ሌላ አደጋ ቢከሰት ቤተሰቦች ከዚህ በፊት ከነበረው የበለጠ መቋቋም ይችላሉ ማለት ነው። በርካታ ሰዎች ከተጎዱበትና እንደ አውሮፓያን ዘመን አቆጣጠር በ2011 በአፍሪካ ቀንድ ከተከሰተው ድርቅ የተረዳ ነው። ምንድን ነው የአስቸኳይ ጊዜ የምግብ እርዳታና የአስቸኳይ ጊዜ ምላሽ በመስጠት መቀጠል እንደማንችል ነው። ስለዚህ በሚቀጥለው ጊዜ ድርቅ ቢከሰት እነዚህም ቤተሰቦች የበለጠ እንዲቋቋሙ የምናደርገው እንዴት ነው? እያከናወንን ያለነው ነው በምስራቅና ምዕራብ ሐረርጌ እንደዚሁም በባሌ የሚገኙ ቤተሰቦችን የመቋቋም ብቃት የመገንባት ሥራ ነው። ፕሮጀክቱ በአንድ ሀገር ላይ ብቻ ያተኮረ አለመሆኑን የገለጹት ሚስተር ዌለር የድርቅ አደጋን ድንበር እንደማይወስነው አስታውሰዋል። ፕሮግራሙ ዩኤስኤአይዲ በአጠቃላይ የሚያካሄደው አደጋን የመቋቋም ፕሮግራም አካል ነው። በአፍሪካ ቀንድ ብቻ ሳይሆን በሳህል በእስያና በመሳሰሉት የምናካሄደው ፕሮግራም አካል ነው። ዛሬ ይፋ የተደረገው በኢትዮጵያ ላይ እያተኮረ ቢሆንም ነገር ግን በአፍሪካ ቀንድ የምናካሄደው አደጋን የመቋቋም ሰፊ ፕሮግራም አካል ነው። ከኬንያና ከሌሎችም ሀገራት ጋር በጋራ የምንሰራበት ምክንያቱም እንደምታውቁት በምስራቅ አፍሪካ ድርቅ ቢከሰት ኢትዮጵያን፣ ሶማሊያን፣ ወይም ኬንያን ብቻ ለይቶ አያጠቃም። ድንበር ተሻግሮ ነው የሚሄደው። ፕሮጀክቱ የሚተገበረው በኢትዮጵያ መንግስት በካቶሊክ የእርዳታ ድርጅት እና በዩኤስአይዲ ትብብር መሆኑ በስነስርዓቱ ላይ ተገልጿል። በግብርና ሚኒስቴር የምግብ ዋስትና ማስተባበሪያ ዳይሬክተር አቶ ብርሃኑ ወልደ ሚካኤል እንዳሉትም የፕሮጀክቱ ጠቀሜታ የጎላ ነው። በተለይ ወቅታዊ የሆነ የመረጃ ልውውጥ በማድረግ አደጋን መቋቋም ያስችላል ነው ያሉት። ፕሮጀክቱ መንግስት ካዘጋጀው የአደጋ ክስተት ቅነሳ ፖሊሲና ስትራቴጂ ጋር የተጣጣመ መሆኑንም አስረድተዋል። ለጊዜው ሁለት አካባቢዎች ቢመረጡም ሊቀጥል የሚችልበት እድል መኖሩንም ጠቁመዋል። ፕሮጀክት አመራረጡ ከአደጋ ክስተቱ ስጋት ጋር አንስቶ ና በዛ አካባቢ ላይ ከሚያካሄዱት የፕሮጀክት ባለቤቶች ጋር በተያያዘ ነው። እንደሚታወቀው ይህ ፕሮጀክት ድጋፍ እንዲያደርግ የተደረገው በ የአሜሪካ መንግስት በኩል ሲሆን አሜሪካን መንግስት ደግሞ ያሉት ፕሮጀክቶችን በተለይም ቆላማ አካባቢዎች ላይ ሰርብ የሚያደርጉት ፕሮጀክቶች የሚገኙት በሲአርኤስ እና በፒኤስአይ በኩል በመሆናቸው እነዛን ፎከስ ተደረገ ነው እንጂ እነዛ ድርጅቶች የሚንቀሳቀሱባቸውን አካባቢዎች መነሻ ያደረገ ነው። ውጤቱን በምንድን ነው የምትገመገሙት የምትለኩት? አሁን ፕሮጀክት የተሳካ መሆኑን ለስንት ዓመታት ነው የሚቆየው? ከዛ ቀጣይነት እንዲኖረው ንግግር አለ በእናንተና በገንዘብ በሚደግፉት አካላት መካከል በአጠቃላይ ከዚህ ከአደጋ ስጋት ቅነሳ የአማራ ፖሊሲ እና ስትራቴጂ አፈጻጸም አንጻር በፌደራል ደረጃ ላይ የተዘረጋ 14 ፕላትፎርሞች አሉ። በዚህ ፕላትፎርም ላይ መንግስትም ለጋሾችም በጋራ የምንወያይበት ሲሆን ከመንግስታዊ ከለጋሾች አንዱ የአሜሪካን መንግስት ነው። አሜሪካን መንግስት ይህንን ድጋፍ የሚያደርግበት ሰዓት፣ ከፕሮጀክት ሀሳብ ጀምሮ እስከ ቀረጻው ድረስ በጋራ እየተመካከርንበት የመጣንበት ሲሆን በቀጣይም ፕሮጀክቱን ተግባራዊ ማድረግ ሲጀመር አፈጻጸሙ በጋራ እየተገመገ ድጋሚ ይካሄድበትና የተገኘው ለውጥና በህብረተሰቡ ላይ የታየው የለውጥ መሻሻሎች እየታየ የፕሮጀክቱ ወደፊት ጣም በጋራ የሚወሰን ይሆናል። ዛሬ ይፋ የተደረገው የድርቅ አደጋን የመቋቋም አቅም የማሳደግ ፕሮጀክት 700,000 ቤተሰቦችን በቀጥታ ተጠቃሚ እንደሚያደርግ ተመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ተከታዩ የመጽሔት ርዕስ ሱዳንና ዓለም አቀፉን ማኅበረሰብ ይመለከታል። በሱዳን ዳርፉር ክልል ያለው ሁኔታ እንዳልተሻሻለ አንድ የተባበሩት መንግሥታት ድርጅት ከፍተኛ ባለሥልጣን ገልጸዋል። እስካለፈው ታኅሣሥ በነበረው ጊዜ ውስጥ ግጭቱ መቀጠሉን አመልክተዋል። ግጭቱ ከ11 ዓመታት በፊት ከተባባሰበት ጊዜ አንስቶ ሰዎች ከየመኖሪያቸው በከፋ መጠን ተፈናቅለዋል ይላሉ ባለሥልጣኑ። የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት በዳርፉር ስላለው የሰላም ጥበቃ ተልእኮ መጻኢ እድል ውሳኔ መስጠት አለበት እየተባለ ነው። የተባበሩት መንግስታት ድርጅት ሪፖርተራችን ማርጋሬት በሽር ከኒውዮርክ የላከችው ዘገባ አለ። አዳነች ፍሳ ታቀርበዋለች። ዩናሚድ በሚል አህጽሮተ ቃል የሚታወቀው የተባበሩት መንግስታት ድርጅትና የአፍሪካ ህብረት የሰላም ጥበቃ ተልእኮ ወደ 16,000 የሚጠጉ ሰላም ጠባቂዎችንና ፖሊሶችን ያቀፈ ነው። ይኸው ተልእኮ አማጽያን ከሱዳን መንግስት ጋር ለ12 ዓመታት ያህል ሲዋጉ የቆዩበትን ሰፊ የዳርፉር ክልልን ይጠብቃል። ለሰላም ጥበቃው ሃይል በየዓመቱ የሚመደበው ገንዘብ ከአንድ ነጥብ አንድ ቢሊዮን ዶላር በላይ ሆኖ ሳለ በድርጅቱ ግምገማ መሰረት የተወከለበትን ሲቪሎችን የመጠበቅና ዳርፉር ያለው ሁኔታ እንዲረጋጋ የማድረጉን ዓላማ አላሟላም። በዓለም አቀፍ የወንጀል ችሎት የሚፈልጉት ፕሬዚደንት ዑመር አልበሽር መንግሥት የጥበቃ እንቅስቃሴውን በመገደብና የረድኤት ሠራተኞች ተደራሽነት እንዳይኖራቸው በማድረግ ተልዕኮውን ሲያሰናክል ቆይቷል። የተለያዩ አማጺያንም ተግዳሮት ሆነው ቆይተዋል። በተልዕኮው ውስጥ ያሉት ወታደሮችም በቂ ስልጠና ያላገኙና በቂ መሳሪያ የሌላቸው ናቸው። የሰላም ጥበቃ ኃይሎቹ ራሳቸው ለዛቻና ለወከባ የተጋለጡ ናቸው። ጥቃትና የጠለፋ ተግባርም ይፈጸምባቸዋል። የሰላም ጥበቃ ተልእኮው እንደ አውሮፓ አቆጣጠር በ2007 ዓ ም ከተመደበበት ጊዜ አንስቶ 215 የሚሆኑ አባላቱ ተገድለዋል። የተባበሩት መንግሥታት ድርጅት የሰላም ጥበቃ ኃላፊ ኸርቭ ላዱ በዳርፉር የሚካሄደው ግጭት መፍትሔ እንዲያገኝ በማድረግ ረገድ የታየ ተጨባጭ መሻሻል የለም በማለት ትናንት ለጸጥታው ምክር ቤት ገልጸዋል። በሱዳን መንግሥትና በአማጽያን መካከል የሚካሄደው ግጭት ከፍ ባለበት በሆነ ወቅት የጸጥታውና የሰብአዊ ሁኔታ እየከፋ ሄዷል ሲሉ አስረድተዋል። ባለፈው ዓመት በግጭቱ ምክንያት ከአካባቢያቸው የተፈናቀሉ ሰዎች ከ450 ሺህ አያንሱም የሚል ግምት አለን። ይህም ግጭቱ እንደ ኤውሮፓን አቆጣጠር በ2004 ዓ ም ተባብሶ ከነበረበት ጊዜ ወዲህ ያልታየ ብዛት ያለው ነው። በአሁኑ ወቅት ከተፈናቀሉት 300 ሺ የሚሆኑት ቤት አልባ እንደሆኑና በአጠቃላይ ከመኖሪያቸው የተፈናቀሉት ዳርፉራውያን 2.5 ሚሊዮን እንደሚሆኑ እርብላዱስ ጠቁመዋል። ውሉ አድሮ የሰላም ጥበቃው ኃይል ከአካባቢው ስለሚወጣበት ሂደት ለማጥናት የተመደበው ቡድን እስከ መጪው መያዝ ያወር ባለው ጊዜ ስራውን ያጠናቀቃል ተብሎ ይጠበቃል። ከዚያም የተባበሩት መንግስታት ድርጅትና የአፍሪካ ህብረት በሚቀርበው ምክር ሐሳብ ላይ ይመክራሉ። መጽሔታችን በመጨረሻ ወደ አዘጋጀው ትንታኔ እናልፋለን። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ፓርቲ በትናንትና የፓርላማ ምርጫ ለተቀዳጀው ድል የቀኝ ክንፍ ፓርቲዎች ደጋፊ የሆኑ መራጮችን ማማለል መቻሉንም ተንታኞች ተናግረዋል። ኔተኛሁ ጥምር መንግሥት እንደሚመሠርቱ ግራ ዘመሙና አዲሱ የፓርላማ አረብ አባላት ቡድኖች ጥያቄ ሳያቀርቡላቸው አይቀርም ተብሏል። ሪፖርተራችን ስካጥ ባብ ከኢየሩሳሌም የላከውን ዘገባ ቆንጅታየ ታቀርባለች። የጠቅላይ ሚኒስትር ቤንጃሚን ኔትንያሁ ሊኩድ ፓርቲ ደጋፊዎች መሪያቸው በምርጫው አሸንፈናል ሲሉ ባወጁበት ወቅት በሆታ ደስታቸውን ሲገልጹ ነው የተሰማው። ከዚያ ሁሉ ውጣ ውረድና ከተጋረጠው ፈተና በኋላ እነሆ ሊኩድን ለዚህ ታላቅ ድል አብቅተናል ሲሉ ኔተንያሁ ተናግረዋል። ትናንት ከተሰጡት ድምጾች ይፋ በሆነው አሃዝ መሰረት ከመሃል ወደ ቀኝ ዘመም የሆነው ሊኩድ ሰላሳ የምክር ቤት መቀመጫዎችን ሲያሸንፍ በሌበር ፓርቲ መሪው ኢትሳክ ሄርዞግ የሚመራው ተቃዋሚው ጽዮናዊ ህብረት ዛዮኒስት ዩኒየን ሀያ አራት መቀመጫዎችን አግኝቷል። በዚህ ውጤት መሰረት ቀጣዩን አስተዳደር የሚመሰርቱት ሚስተር ኔተንያሁ የሚሆኑ ይመስላል። ዛሬ ሄርዞግ መሸነፋቸውን አምነው በተቃዋሚነት እንደሚቀጥሉ ፍንጭ ሰጥተዋል። ሚስተር ኔተንያሁን አነጋግሬያቸዋለሁ። እንኳን ደስ ያለው ይቅ ናው ብያቸዋለሁ ያሉት ሄርዞግ እኔም ጽዮናዊ ህብረቱ በሁሉም ረገድ አማራጭ እንዲሆን መምራቴን እቀጥላለሁ ሲሉ አስታውቀዋል። ሚስተር ኔተንያሁ በምረጡኝ ዘመቻቸው ያተኮሩት በጸጥታ ጉዳዮች ላይ ሲሆን የሀገሪቱን ማህበራዊና ምጣኔ ሀብታዊ ችግሮች ችላ ብለዋል ሲሉ ሄርዞግ ሲነቅፏቸው ቆይተዋል። የዕብራይስጥ ዩኒቨርሲቲ ፕሮፌሰር ጊዲዮን ራሃት እንደሚያስረዱት ሚስትር ኔታንያሁ ሊያሸንፉ የበቁት ከእሳቸው ሊኩድ ፓርቲ ይበልጡን አክራሪ ቀኝ ክንፍ የሆኑትን የኢኮኖሚ ሚኒስትሩን ናፍታሊ ቤኔት እና የውጭ ጉዳይ ሚኒስትር አቪግዶር ሊበርማንም ፓርቲዎች መራጮች ወስደው ነው። በመሰረቱ ኔታንያሁ ምንድነው ያደረጉት? የቤኔትን ደጋፊዎች ድምፅ ወሰዱ። ከሊበርማን ደጋፊዎችም ጥቂት ድምፅ ወስደው ይሆናል። ማለቴ ኔታንያሁ ይበልጡን ወደ ቀኝ እያዘመሙ ሄዱ። ያን ደግሞ ያደረጉት በመጨረሻዎቹ ቀናት ብቻም አልነበረም። ኔትንያሁ መንግስት ለመመስረት ከቀኝ ዘመምና ከሃይማኖታዊ ፓርቲዎች ድጋፍ መፈለጋቸው የሚቀር አይመስልም። ይሁን እንጂ ተንታኞች እንደሚሉት ከሆነ ያን አድርገውም ቢሆን መንግስት ለመመስረት የሚያስፈልገውን ስልሳ አንድ አብላጫ መቀመጫ ለማግኘት ላይበቃቸው ይችላል። ስለዚህም የመሀል ሰፋሪ ፓርቲዎችን ድጋፍ ማግኘት ሳያስፈልጋቸው አይቀርም ያሉት ተንታኞቹ እነዚያ ፓርቲዎች ደግሞ ሊኩድንም ይሁን ተቃዋሚውን ጎራ ሊደግፉ እንደሚችሉ ካሁን ቀደም ያስታወቁ መሆናቸውን ተንታኞቹ አስታውሰዋል። የጋራው ረድፍ ተብሎ የሚታወቀው የአራት በአረቦች የሚመሩ ፓርቲዎች ህብረት አስራ አራት መቀመጫዎችን በማግኘቱ በምክር ቤቱ ሶስተኛው ትልቅ ፓርቲ ሊሆን ነው። አራቱ ፓርቲዎች ተጣምረው መወዳደራቸው የአረቦቹን ድምጽ ሰጪዎች ቁጥር ከሁለት አመታት በፊት 57 ከመቶ የነበረውን ወደ ሰባ ከመቶ ከፍ እንዳደረገው ያም ድምጽ ከሰጡት አይሁዶች እኩል ገደማ መሆኑን ተንታኝ ሞሐመድ ዳራውሺ ያስረዳሉ። በተጨማሪም አሉ ተንታኙ ከተመረጡት መካከል ከግማሽ የሚበልጡት አዲስ ጎዳና መከተል አለብን ብለው የሚሟገቱ የመጀመሪያ ጊዜ ተመራጮች ናቸው። ይህ ደግሞ በአረቡ ማኅበረሰብ ውስጥ አንድነት የመመሥረት ጉዳይ ብቻ አይደለም። ከአይሁድ ማኅበረሰብ ከማን ጋር አጋርነት መፍጠር እንችላለን የሚለውንም ለማጤን ሞክረዋል። ይህ ደግሞ አዲስ ዓይነት ፖለቲካ ነው። ለአረቡ ማኅበረሰብ አዲስ አጀንዳ ነው። ስለምን አሮጌው የፖለቲካ አካሄድ በማኅበረሰቡ ዘንድ ያለውን ብሶትና ቁጣ ወክሎ በመንቀሳቀስ ውጤት ሊያመጣ አለመቻሉን ያገናዘበ ስለሆነ ነው። ከአረቦቹ መራጮች ውስጥ ሁለት ሶስተኛው ፓርቲዎቻቸው ግራ ዘመም አስተዳደር ውስጥ እንዲገቡ የሚደግፉ መሆኑን ተንታኙ አክለው ጠቅሰዋል። ታዲያ አዲሱን መንግሥት የሚያቋቁሙት ቤንጃሚን ነተንያሁ ከሆኑ ያ እውን የሚሆን እንደማይመስል ነው ተንታኞች የሚያስረዱት። ማን ጠቅላይ ሚኒስትርነቱን እንደሚይዝ ከሁሉም ፓርቲዎች ጋር ምክክር ከተደረገ በኋላ ይፋ ይሆናል። ክቡራትና ክቡራን አድማጮቻችን አሁን ከምሽቱ ሶስት ሰዓት ከሃያ ስምንት ደቂቃ ነው። አዲስ አበባ ላይ ዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ ስምንት ሰዓት ከ28 ደቂቃ ነው። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስተነጋገሩ። በእጅ ስልካችሁም ወይ ደውሉልን ወይ ቪኦኤ ዶት ሆን ዶት ኤምኦቢአይ ብላችሁ አዳምጡን። በስቱዲዮ ቴክኒሽያናችን ከርትስ ባይነም ፕሮግራም የሚራልን ቴሌ ላይን ቤክ ነው የምናስተናግዳችሁ። አዲሱ አበበና እኔም ሰሎሞን አባተንን አሁን ከአስተያየቶቻችሁ ጥቂቱን እናሰማችሁ። ጤና አስተለቢያዎች የዞ ትር አድማጮች ነኝ በቅዳሜ ምሽት ያስተላልፋችሁትን ፕሮግራም በሚመለከት አስተያየት ለመስጠት ፈልጌ ነው። አሜሪካና ካናዳ ያሉት የሽግግር ምክር ቤት ሲሆንጎች ስት መግለጫ ላይ ሁለቱም ያነጣጥሩት በወጣቱ ላይ ነው። እኛ እዚህ ሆነን መመሪያ እንሰጣለን፣ የገንዘብ ድጋፍም እናደርግልሃለን፣ አንተ እዚያ መስዋዕት ሆንልን ሁንልን እንደማለት ነው። ወጣቱ ከዚህ በፊት በመሬት ላራሹ በነጭ ሽብር በቀይ ሽብር በምርጫ ዘጠና ሰባት መስዋዕት ሆነ። ምስኪን የድሃ ልጅ ሞተ እንጂ ዋና ዋናዎች እኮ ካናዳ፣ ሰሜን አሜሪካ እና አውሮፓ ነው ያለት። ይህች ዓለም እኮ የብልጦች ነች። ስለዚህ እኔ ለወገኔ በተለይ ለወጣቱ ትውልድ ድግስ እየተደገሰለት ያለው ቆም ብላ አስብ የመስዋዕት መጪው ኅብረተሰብ ይጠቀማል ብለህ ታሪክ ተማር። የኢትዮጵያ ታሪክ ብዙ አስተምሮናል። አመሰግናለሁ። አሜሪካ ሄሎ ቪዎች፣ እንደምን እንደምንከረማቸው አርብ ዕለት ባወያያችሁት በአቶ እስራኤል ፈይሳና ዶክተር ጸጋዬ አረፈ መሀል የሰጡትን አስተያየት ሰምቼ ነው የደወልኩላቸው። በእውነት የፍትህ ስርዓት ምን ያህል መጓደሉን በኢትዮጵያ ውስጥ በዛው ስርዓት ውስጥ ሲሰሩ የነበሩት አቶ እስራኤል ፈይሳ እንደሚገባው ገልጠዋል። እና ይህንን በማስመልከት የአቶ ጸጋ ያረፈ አባባል በጣም አሳዝኖኛል። ያውም አሜሪካንን የሚያክል አገር በፍትህ በኩል ያለውን ነገር አንስተው ሊነግሩን ፈልገዋል። ስለ ምርጫም በሚመለከት በቡሽ በጎርሄ ፈጽሞ የማይመሳሰል አስተያየት ነው የሚሰጡት እና የቀድሞው ጠቅላይ ሚኒስተርም ምን ያህል ፍትህን እንደሚያዛቡና ፍትህ ደግሞ ከእርሳቸው እጅ ውስጥ ወጥቶ በእውነት የሚፈርድን ዳኛ ምን እንደሚያስከትል ነግረዋቸዋል። ስለዚህ በእርግጥ አቶ ፈይሳ እርስዎ ከሕሊናዎ ቀሳውም ነፃ ስለሆኑ እግዚአብሔር መቼስ የተሰዋውን ና እርሱን ይህ ባርኮት ፍትህ የሌለበት ሀገር መሆኑን ገልጸዋል ና እግዚአብሔር እንግዲህ መልካም ዘመን ይስጦት። አመሰግናለሁ ከቨርጂኒያ ስለ አስተያየቶቻችሁ ሁላችሁንም እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ ላይ ባስቀመጥን መመሪያ መሰረት አኑሩልን። በኢሜይል ለምጠቀሙ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም። የተከበራችሁ አድማጮች አሁን ወደ ሁለተኛው የፕሮግራማችን አጋማሽ ዘለቅን። ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል። የመጀመሪያው ፕሮግራም ኢትዮጵያውያን በአሜሪካ ነው። ኢትዮጵያውያን በአሜሪካ አዲሱ አንተ እዚህ ዋ አጠገቤ ቁጭ ብልሃል። በአሜሪካ ቅድም ለቅምሻ አሰምተናል አሰምተህን ነበር እና እስቲ ከቆሰቆስኳ አይቀር ምን ይሆን የያዝከው? ቻላቸው መስፍን ስዩም እስከ አቶ ሲጠራ እንደዛ ነው ጋዜጣ ላይ ያነበብኩት። በአሁኑ ሰዓት አሪዞና ስቴት ዩኒቨርሲቲ ለዶክትሬቱ እየሰራ ነው። ከሁለት ሳምንት በፊት አሪዞና የሚገኙ ወዳጆች የደውለው አፋር ድረስ ሄዶ ቅሪተ አካል ያገኘ ተመራማሪ ኢትዮጵያዊ አሉኝ እና በጣም ገረመኝ። የመጀመሪያውን የእኛን ቅምቅምቅም አያት ማለት ነው ቅምቅም አያት እና ቢሮ መጥቼ ለመደወል እየተዘጋጀው በመሀል አዳነሽ ከቢቢሲ ዜና ላይ አግኝታ በአፍሪካ ርዕሶች ሰራችው። መልካም ነው እንግዲህ ግኝቱን ነሱ ያሰራቸው ደግሞ ይህን ኢትዮጵያዊ በኢትዮጵያዊነቱ ኢትዮጵያን በአሜሪካ ላይ ታሪኩን ትምህርቱን የልጅነት ህይወቱን ላስተዋውቅ አሪዞና ነው የሚገኘው አሪዞና ነው የሚገኘው እና እሱ ነው ዛሬ እንግዳዬ ለምን ይሄ እናገኘህ እንዴት ሄድክ ምናምን የሚለውን ጥያቄ የተለያየ ጥያቄ አነሳበታለሁ ራሱን በማስተዋወቅ ይጀምራል እሱ ራሱ በጣም ነው አመሰግነው አዲሱ ይሄን እድል እናንተም ስለሰጣችሁኝ። እኔም በአማርኛ ኢንተርቪው መስጠት ፍላጎቱ ነበረኝ። ምክንያቱም ኢትዮጵያን አድማጮች በቀላሉ ሊበሉ በሚችሉት ቋንቋ መልእክቴን ማስተላለፍ ስችል በጣም ደስ ይለኛል። እኔ የቻላቸው መስፍል እባላለሁ። ተወልጄ ያደኩት ቻግኒ ከምትባል ከተማ አዊ ዞን በጎጃም ክፍለ ሀገር ድሮ በአሁኑ አማራ ክልል በሚባለው አካባቢ ነው። ከአንደኛ ክፍል እስከ አስራ ሁለተኛ ክፍል የተማርኩት እዛዎች አግኒ ከተማ ሲሆን አስራ ሁለተኛ ክፍል እንደጨረስኩ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን በመከታተል በስድስት ኪሎ ዩኒቨርሲቲ ትምህርቴን ቀጥያለው። ከዛም በታሪክ የመጀመሪያ ዲግሪን ለመውሰድ ችያለው። ከዛም በመቀጠል በቅርስ ጥናትና ጥበቃ ባለስልጣን በጥርስ ባለሙያነት ከዛም በኩሬተርነት ለአለፉት አመታት ስሰራ ቆይቻለሁ። እዛም በነበርኩበት ጊዜ መስሪያ ቤቱ ለሁለተኛ ዲግሪ እንድማር ባደረገልኝ ትብብር መሰረት ከሶሻል ሳይንስ ወደ ናቹራል ሳይንስ ቀይሬ አራት ኪሎ ገብቼ በጂኦሎጂ ዲፓርትመንት ውስጥ ፔሌንቶሎጂ እና ፔሎ ኤንቫይርመንት በሚባል ስትሪም ውስጥ ሁለተኛ ዲግሪዬን ሰርቻለሁ። ተመልሼ ያሲሴች በተማርኩበት እያገለገልኩኝ ቆየው። የት የት አገለገልክ? ከማስተርስ በኋላ ቻላቸው፣ እዛው ቅርስ ጥናትና ጥበቃ ባለስልጣን ነው። ተመልሼ ስራውን መስራት የጀመርኩት ብሔራዊ ሙዚየም ውስጥ በኩሬተርነት ነበረ ተመድብ፣ ስሰራ ቆየው። ኩሬተር ምንድን ነው? ይቅርታ፣ ቅርስ ተንከባካቢ ማለት ነው። እነዚህ አሁን የምናጠናቸውን ቅርሶች ፊልድ ተሰብስበው ሲመጡ ሙዚየም ውስጥ ክምችት ውስጥ ይገባሉ። እዛ ክምችት ውስጥ ገብተው የመቆጣ ያቃጠው የመንከባከብ መካቱና አቅሞች ጋር በመተባበር ማስጠናትን የመሳሰሉ ስራዎችን ያካትታል። ስንት አመት ሰራህ እዛ? በፈረንጆቹ ከሁለት ሺ አራት አመተ ምህረት ጀምሮ እስከ ሁለት ሺህ አስር ለስድስት አመት ሰርቻለሁ። እዛ ከተቀጠልኩ በኋላ አልቀየርኩም ስራ በዛው ነው የቀጠልኩት። አሁንም ያው ፓርት ታይም ሰራተኛ ነኝ። የዶክትሬት ትምህርት እድል አግኝቼ አሪዞና ስቴት ዩኒቨርሲቲ በሁለት ሺ አስር በፈረንጆች አቆጣጠር መጨረሻ አካባቢ ነው የመጣሁት ኮርስ የሚገኝ ጨርሸ መመሪያ ጽሑፍ ሪሰርችን በመስራት ላይ ይገኛሉ። ምን አጠና? በተመሳሳይ ፊልድ ነው አሁን እየተማርኩት ያለ ፒሊዮ አንትሮፖሎጂ የሚባል ስለ ቅድመ ሰው አመጣት የሚያጠና የትምህርት ዘርፍ ነው። እስቲ ይሄንን ተገኘ ስለተባለው ቅሪተ አካል አንተም እዛ ውስጥ ያለህን ሚና አብረህ ግለጥልኝ። እኛ የምንገኝበት ሆሞ የሚባል ምድብ የሆነ የቅድመ ሰው ዘር እና ሁለት ነጥብ ሚሊዮን ዓመት እድሜ ያለው ቅሪተ አካል የታችኛው መንጋጋ ከአምስት ጥርስ ጋር የተገኘ ነው። ይህንም ጥርስ ያገኘሁት እኔ ነኝ በሁለት ሺ በፈረንጆች አቆጣጠር በሁለት ሺ አስራ ሶስት ዓመተ ምህረት በአፋር ክልል ሌዲ ገራሩ በተባለ መካነ ቅርስ መቼ እዛ ኢትዮጵያ ሄደህ? ኢትዮጵያ እዛ ሄደን በሁለት ሺ አስራ ሶስት እዛ ፊልድ ነበርኩኝ አ እዚህ በአስር ከመጣ በኋላ እንደገና ተመልሰ ለመስክ ስራ ለፊልድ ሄድክ? አዎ እመላለሳለሁ። ይሄ በተደጋጋሚ መስክ ስራ እሄዳለሁ ኢትዮጵያም የምሰራቸው ስራዎች አሉ ምናልባት ካስፈለገ የምንጠቅሳቸው በቅርስ ጥናትና ጥበቃ በብሔራዊ ሙዚየም ውስጥ የሚሰራቸው ስራዎች አሉ ከነዛን ጋር በተገናኘ መላለሳለሁ ግን ይሄን ቅርስ በተመለከተ ምንድን ነው ፕሮጀክቱ ሌዲ ገራሩ የሚባል በርካታ ሳይንቲስቶችን ያካተተ ነው ጂኦሎጂስቶች አሉ አርኪኦሎጂስቶች ፓሌንቶሎጂ እና ፔሊአንትሮፖሎጂስቶች አሉ እኔ አሁን ፔሊአንትሮፖሎጂስት ቦታ ውስጥ ነው ምሰራው አባል ሁኜ በፕሮጀክቱ መሳ የጀመርኩት በፈረንጆቹ ሁለት ሺ አስራ ሁለት ዓ.ም ጀምሮ ነው። ፕሮጀክት ስንድፍ እንድፋለን። ያ ንድፋችንን ጽፈን ይገዝ ፍለጋለ እዛ ጋር ሁሉ እሳተፋለሁ። ፕሮፖዛል አብረን ነው የምንጽፈው። ከዛ ጀምሮ ነው በፕሮጀክት ውስጥ ያለኝ ሚና። ሊዶ ግራሮ ውስጥ የተለያየ የጥናት ቡድን አለ። ሊዶ ግራሮ ይህን እያጠናችሁ እያላችሁ የመንጋጋ ተገኘ። የታች መንጋጋ ጌታችን፣ አዎ፣ ይህንን የታች መንጋጋ ያገኘኸው አንተ ነህ? ነው ጋዜጣው ላይ ያነበብኩት። ትክክል፣ እንዳገኘህ ምን አደረግ እስቲን፣ ያን ስሜት ንገረኝ። ቅርሱን እንዳየሁት የቅድመ ሰው እንደሆነ ወዲያው አውቄዋለሁ። ገና ኢቭን ሳላነሳው ምክንያቱም ጥርሱ ይታያል። ወፍራም መስታወት የምንለው ጥርስ አለ አይደለ? እሷ ተሰራ በደንብ በግላጭ ነው የምትታየው። ይሄ ደግሞ በጣም ወፍራም ነው፣ የቅድመ ሰዎች ማለት ነው። ዝንጀሮ የምን ቢሆን ደግሞ በጣም እሷ ስስ ናች እና ገና ቅርሱን ከማንሳቴ ወፍራም ሆኖ የተሰራ ስለሆነ በደንብ ይታያል። እሱን ለማንሳት በምቀመጥበት ጊዜ መንጋጋውም ከስር አብሮ እንዳላየሁኝ ሳነሳው የሆነ ፓርት አለ የጎደለ እሱንም ዞር ብዬሳ ያገኘሁት በጋራ ሁለቱ ሳስቀምጣቸውም በደንብ ነው እየገጠሙት። ምንድን ነው እኔ ኮሚኒት የጥቅም ሰው እንደሆነ ወደ ውቅ ያለው በጣም ነው የተደሰትኩትኝ። አልጠራኋቸውም። የተሰበረውን ሌላውን ፓርት እስከማገኝ ሌላ ሰው አልጠራሁም። ለማንም አልተናገርኩ። ምክንያቱም በደስታ ብዛት ሰዎቹ እየሮጡ ቢመጡ ሊረግጡት፣ ሊሰብሩት ወይም እንዳናገኘው ሊጠፋብን ሁሉ ይችላል። ያ ሉዝ ነው እንትም አፈሩ እንትን ነው ለስላሳ ከዛ ኬሪድ አጠገብ የነበረች ብራን ቪልሞርም አካባቢ የጠራኋቸው አገኘሁት አልኳቸው። ቀጥታ ነው የነገርኳቸው። ሰውየውን አግኝቼዋለሁ ነው ያልኳቸው። ሰውየውን አግኝቼዋለሁ አልኳቸው። ሰውየውን ነው የሚባለው። በቃ እኔ የሄድኩበት ነው። ምክንያቱም አይጋት ዋን ያልኳቸው እና ይህን መንጋጋውን ስታገኘው አገኘሁት ሰው ይሆን አልክ አገኘሁት ሰው ይሆን አልኳቸው። በጣም ሮጡ። በቃ ምን ምን ያውቃሉ፣ ቅርሱንም እንደማ እርግጠኝነት እንደምነግራቸው ያውቃሉ። እየሮጡ መጡ። በቃ ተደሰትን፣ አየን፣ ቅርሱን ሰበሰብን። በጊዜው ያገኘነውን ከሰዓት መጠን ደግሞ ደረቅ የወንፊት መንፋት ስራ ሰራል። ተሰባብረው ከመንጋጋው የወጡ ጥርሶችና ፓርቶች ነበሩ። እነሱንም ሰበሰብነ ያ ብለ የተገኙ እዛው ተገኙ እነሱ እዛው አካባቢም እና ከተራራዋ ከትንሿ ተራራ ካልኩ ወርዶ ሁሉ እንደዚህ በጎርፍ በምን ተወስዶ ታች ድረስ ሂደን ነው ያገኘ ነው። እስከ አስር ሜትር ወደ ታች ሂዷል። ከዛ ምን አረጋቸው ሰበሰብ ናቸው ወደ ካምፕ ይዘን መጣን። ወዲያው ቅርሱ እንዳገኘን በጭንቅላታችን የመጣ ነገር አለ። እኔ ያ ቅርስ ጠቃሚ እንደሚሆን እዛው ወዲያውን ያወቁ ትምህርት ላይ ያለህ ለምርምር ሄደህ ማንም ሰው ያላገኘውን የሁለት ነጥብ ስምንት ሚሊዮን ዕድሜ ያለውን የታች የሰው ልጅ መንጋጋ አግኝተህ ይኸውና ለዓለም የሳይንስ ምርምር አብቅተሃል። ይሄ አንተን ብቻ አይደለም ኢትዮጵያን የሚያስነሳ ነገር ነው። ከዛ አንጻር ነው የማቀርብህ። ግን ለፒኤችዲ ለዶክትሬት ትምህርትህ ነው የተላከውና አሁን የዶክትሬት ትምህርትህ ጥናት ሲያልቅ ኢትዮጵያ ትመለሳለህ አይደለም? ይሄ ግኝት ከኢትዮጵያ ስትመጣ ለትምህርት አስበኸው ወይንም እንዲህ አገኛለሁ ብለህ አይደለምና አዲስ ነገር ነው። የወደፊት አቅጣጫህን እንደው ሊቀይረው ሊቀይስ ይሄን ከሆነ በኋላ እንዲህ አደርጋለሁ የሚል ምን መንገድ ከፈተልህ በወደፊቱ ሕይወትህ ላይ ትልቅ ለውጥ አምጥቷል? አንደኛ ትልቅ ግኝት ነው። ከትልቅ ነገር ስትጀምር ከባድ አደራ ነው። ለእኔ አሁን ይህ ጥሩ ነገር አግኝተህ ወደኋላ መመለስ አትችልም። በጣም የበለጠ መስራት እንዳለብኝ ያሳየኝ ሁኔታ ነው። አንድ ነገር ጥሩ ነገር ላይ ስትጀምር ወደ ታች ማውረድ አትፈልግም። ወይ ትጠብቀዋለህ እሱን፣ ወይ ብትችል ትገፈዋለህ። መግፋቱ ቀላል ባይሆን ግን ያን ነገር ወደታች ታለማዋለህ ማውረድ መታገል አለብን። ስለዚህ እኔ አሁን በዚህ ሳይንስ ዙሪያ ወደኋላ መመለስ አልፈልግም፣ መግፋት ነው። በጣም ነው ያበረታታኝ እና ነገሮችን እንዴት ማስኬድ እንዳለብኝ ሁላ አቅጣጫ አሳይቶኛል። ስራዎችን መስራት እንደሚቻል ያረጋገጥኩበት ነው። ውስጤ አሁን በጣም ነው አዲስ ተስፋ ሰንቀሃል። አሁን ነገሮች ይሆናሉ ወደሚል እንትን ያለው ያው አደራውም አለ ቻላቸው መስፍንን ከልብ አመሰግናለሁ። ቻላቸው ሰሎሞን ስለ ግኝቱና በመስኩ ስላሉ ዘርፎች የነገረኝ ብዙ ነው ግን ያ ወደ ሳይንስ ፕሮግራም እንዳስገባኝ ስለፈራሁ ከአንተ ጋር እንድትቀጥሉ ትቻላ። መልካም ነው። በነገራችን ላይ ሰውዬውን አገኘሁት ሲል ከእሱ በፊት ሰው አልነበረም። የመጀመሪያውን ሰው ነው ቻላቸው ቅሬት ነበር ያገኘውና ሰውዬውን አገኘሁት። ይህ ነው ኢትዮጵያ የሰው ልጅ መገኛ መሆኗን የሚያረጋግጥ ሌላም ፊርማ ነው ማለት ስራ ነው። ከአንተ ጋር ሰፊ ነገር ትሰሩበታላችሁ። በጣም እናመሰግናለን ቻላቸው። አንተንም እናመሰግናለን። ዲሞክራሲ በተግባር የእንግሊዝ መንግሥት የሀገሮችን የሰብአዊ መብቶች አያያዝና ዴሞክራሲ ሪፖርት በውጭ ጉዳይ መሥሪያ ቤቱ አማካይነት በየዓመቱ ያወጣል። በዚሁ መሠረት ያለፈውን ዓመት ማለትም በአውሮፓ አቆጣጠር የ2014 ዓ ም ሪፖርት ባለፈው ሳምንት አውጥቷል። በዚህ ወደ ሁለት መቶ ገጾች ባሉት ሰፊ ሪፖርቱ በተለይ የእንግሊዝን መንግሥት በብርቱ ያሳስባሉ ያላቸውን የ27 ሀገሮች የሰብአዊ መብቶች ይዞታ ገምግሟል። በ27 ሀገሮች ዝርዝር ውስጥ ስምንቱ የኤርትራን ጨምሮ ከአፍሪካ ሲሆኑ በተለይ የኢትዮጵያ መንግሥት የመገናኛ ብዙሃን ነጻነትን በማገድ ይተቻል። የዲሞክራሲ በተግባር ፕሮግራም አዘጋጅና አቅራቢ ሰሎሞን ክፍሌ ለዛሬ በሁለቱ ማለትም በኤርትራና በኢትዮጵያ ላይ የቀረበውን ሪፖርት ይመለከታል። የሰብአዊ መብቶች አያያዛቸው አሳሳቢ ሆኗል ያላቸው ስምንት የአፍሪቃ ሀገሮች ኤርትራ ሶማሊያ፣ ሱዳን፣ ደቡብ ሱዳን፣ የመን፣ ኮንጎ ዲሞክራቲክ ሪፑብሊክ፣ ማዕከላዊ አፍሪካ ሪፑብሊክና ዚምባብዌ ናቸው። ሪፖርቱ ኤርትራን አስመልክቶ ሀገሪቱ በ2014 በአብዛኛው ዓለም አቀፍ የሰብአዊ መብቶችን ለማክበር የገባቸውን ቃል ሀገሯ ውስጥ ተግባራዊ አላደረገችም ይላል። ኤርትራ ለዓለም አቀፍ የሰብአዊ መብቶች አካላት ሙሉ ትብብር አላደረገችም። የራሷን የ1997ቱን ሕገ መንግሥትም ተግባራዊ በማድረጉ ረገድ ምንም መሻሻል አላሳየችም ሲል ተችቷል። የኤርትራ መንግሥት በዓመቱ መጨረሻ ግድም ግን አንዳንድ አዎንታዊ እርምጃዎችን መውሰዱን ሪፖርቱ አክሏል። ብሪታንያ ለኤርትራ መንግሥት አቅርባለች ካለችው 220 ያህል የማሻሻያ ሐሳቦች መካከል ዓለም አቀፍ የሰብአዊ መብቶች አያያዝን የተመለከቱ ስምምነቶችን እንድትፈርም፣ ሕገ መንግሥቷን ሙሉ በሙሉ ተግባራዊ እንድታደርግ የብሔራዊ አገልግሎት አሰራሯን እንድታሻሽል ወይም ጨርሶ እንድትሰርዝ ከዓለም አቀፍ የሰብዓዊ መብቶች አካላት ጋር ተባብራ እንድትሠራ የሚጠይቁት ይገኙበታል። ባለፈው ዓመት ሐምሌ ወር ላይ የኤርትራ መንግሥት ከቀረቡለት ሁለት መቶ ግድም የማሻሻያ ሐሳቦች ዘጠና ሁለቱን መቀበሉን ገልጾ ምላሽ ሰጥቷል። ዘንድሮ መስከረም ላይ ደግሞ የኤርትራ መንግሥት የተቀበላቸውን የማሻሻያ ሐሳቦች ሙሉ በሙሉ ተግባራዊ ለማድረግና በቀሩትም ላይ ለመስራት የሚያስችለውን ዘዴ መቀየሱን ውጭ ጉዳይ ሚኒስትሩ አስመራ ላይ ለተሰበሰቡ ዓለም አቀፍ ተወካዮች ተናግረዋል። ሕገ መንግሥቷን በተመለከተ ይላል፣ የእንግሊዙ የሰብዓዊ መብቶችና ዲሞክራሲ ዓመታዊ ሪፖርት፣ ኤርትራ ብሔራዊ ምክር ቤቱ እንደ አውሮፓውያን ዘመን አቆጣጠር በ1997 ዓ ም ላይ ያጸደቀውን ሕገ መንግሥት ተግባራዊ በማድረጉ ረገድ ምንም መሻሻል አላሳየችም። እንዲያውም ፕሬዚደንቱ ኢሳይያስ አፈወርቂ በግንቦት 24ቱ ብሔራዊ በዓል ላይ ሲናገሩ ሀገራቸው ሌላ አዲስ ሕገ መንግሥት የማርቀቁን ሂደት እንደምትጀምር አስታውቀዋል። ኤርትራ ሕገ መንግሥቱን ተግባራዊ ባለማድረጓ በአንድ ፓርቲ ብቻ የምትተዳደር ሀገር ሆናለች። በኤርትራ ዛሬ የግልም ሆነ ነፃ መገናኛ ብዙሃን የሉም። የሃይማኖት ነፃነት እንዳይከበር ብዙ እንቅፋቶች አሉ። የሕግ የበላይነትም የለም። የፍትሕ ሥርዓቱ ደካማ ነው። ግለሰቦች በዘፈቀደ እየተያያዙ ለረጅም ጊዜ ይታሰራሉ። የሚታሰሩትም ከፖለቲካ ጋር በተያያዘ ለመሆኑ ዘገባዎች ይጠቁማሉ ይልና የእንግሊዝ መንግሥት በ2015ም በኤርትራ የሰብአዊ መብቶች አያያዝ ይሻሻል ዘንድ በያዘው ጥረት ይቀጥላል ብሏል። ኤርትራ አባል የሆነችበትን የካርቱሙን የአፍሪካ ኅብረትና የአውሮፓ ኅብረት የጀመሩትን የሰዎችን ከሀገር ሀገር አስገዳጅ ሽግግር ችግር ለመግታት ጥረት እንደግፋለን ሲልም የእንግሊዝ መንግሥት መናገሩን ሪፖርቱ ዘርዝሯል። የብሪታንያ መንግሥት ውጭ ጉዳይ መሥሪያ ቤት ኢትዮጵያን በተመለከተ በ2014 ዓመታዊ የሰብዓዊ መብቶችና ዲሞክራሲ ሪፖርቱ ያተተው የመገናኛ ብዙሃን ነጻነት ላይ ትኩረት ሰጥቶ ነው። በኢትዮጵያ ሲል ይጀምራል ሪፖርቱ። በኢትዮጵያ በ2014 የጸረ ሽብር አዋጁን መጠቀም ጨምሮ በፕሬሱና ሐሳብን በነጻነት የመግለጽ መብቶች ላይ ጭቆናው መቀጠሉ አሳስቦናል ይላል። የጸረ ሽብር ሕጉን በመጠቀም ከታሰሩት መካከል የተቃዋሚ ፓርቲዎች አባላት፣ ጋዜጠኞች፣ በሰላማዊ የተቃውሞ ሰልፍ የተሳተፉ ሰዎችና በነጻ የመሰብሰብና ሐሳብን የመግለጽ መብታቸውን ለመጠቀም የሞከሩ ይገኙበታል ይላል። በነሐሴ ወር ይህንኑ ሕግ በመጠቀም ሰባት የዞን ዘጠኝ ጦማሪያንና ጋዜጠኞች ታስረዋል። ጉዳዩ አሁንም እልባት አላገኘም። በያዝነው ዓመት ጥቅምት ወር ላይ ደግሞ ታዋቂው ጋዜጠኛና ዋና አዘጋጅ ተመስገን ደሳለኝ የሦስት ዓመት እሥራት ተፈርዶበት ወህኒ ቤት ይገኛል። በሲፒጄ፣ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት መሠረት፣ በ2014 ኢትዮጵያ ውስጥ 17 ጋዜጠኞች ታስረዋል ይህም በ2013 ከነበረው በዐሥር ጨምሯል። በዓለም አቀፍ ደረጃ ሲታይ በኢትዮጵያ የታሳሪ ጋዜጠኞች ብዛት አራተኛ ደረጃ ላይ ይገኛል ይላል ኮሚቴ ቱ ፕሮቴክት ጆርናሊስት። በተጨማሪ በ2014 ከ30 በላይ ጋዜጠኞች ሀገራቸውን ጥለው ወጥተዋል ብሏል። የኢትዮጵያ መንግሥት ይህንኑ አስመልክቶ ጋዜጠኞቹ ሊመለሱ ይችላሉ፣ ሲመለሱም የመክሰስ ዓላማ የለኝም ብሏል። በሰኔ ወር ደግሞ መንግሥቱ ሀያ የሚሆኑ የኦሮሚያ ራዲዮና ቴሌቪዥን ድርጅት ጋዜጠኞችን በክልላቸው የተካሄዱ የተማሪዎችን የተቃውሞ ሰልፎች አስመልክተው ካቀረቧቸው ዘገባዎች ጋር በተያያዘ ከሥራ አባሯል። ኦፕንኔትና ፍሪደም ሃውስ ያካሄዷቸው ጥናቶች በኢትዮጵያ የኤሌክትሮኒክስ ሚዲያ ተደራሽነት ውሱን መሆናቸውን አሳይተዋል ዓለም አቀፍ የዜና አምዶችን ጨምሮ በደርዘኖች የሚቆጠሩ መንግስቱን የሚተቹ ወይም የፖለቲካ ጉዳዮችን የሚያቀርቡ ድረገጾች በጊዜያዊነት ወይም እስከናካቴው ታፍነዋል ይልና ሪፖርቱ በመቀጠል እነዚህን ችግሮች አንስተን ከሀገሪቱ ከፍተኛ አመራሮች ጋር ተነጋግረናል ብሏል። በያዝነው መስከረም ወር ላይ ለምሳሌ በተባበሩት መንግስታት የሰብአዊ መብቶች ኮሚሽን ዓለም አቀፍ ስብሰባ ላይ የኢትዮጵያ መንግሥት የ2007ቱ ምርጫ ከቀደሙት በተሻለ ብዙዎችን አሳታፊ በፖለቲካ ፓርቲዎች መካከል ግልጽ ክርክሮችን ማድረግ ጨምሮ መካሄዳቸውን ለማረጋገጥ ተጨባጭ እርምጃዎችን እንዲወስድ ሐሳብ አቅርበናል ብሏል። መንግሥቱም የተቀበላቸው መሆኑን ስለገለጸ ምን እርምጃ እንደሚወስድ እየጠበቅን ነው ሲል የብሪታንያ ውጭ ጉዳይ መሥሪያ ቤት ዓመታዊ ሪፖርት አትቷል። የብሪታንያ መንግሥት ከከፍተኛ የኢትዮጵያ መንግሥት ባለሥልጣናት ጋር በየጊዜው እያነሳ ከሚነጋገርባቸው ጉዳዮች ሌላው ደግሞ የመገናኛ ብዙሐንን ነጻነት የተመለከተው ነው ይልና በፕሬስ ነጻነቱ ላይ እንደምታ ስለሚኖረውና የፍርድ ሂደቱ ዓለም አቀፍ ደረጃን የጠበቀ መሆኑን ለመገምገም እንዲያስችለን የጋዜጠኞች ጉዳይ ፍርድ ቤት በሚታይበት ጊዜ ሁሉ መገኘታችን ይቀጥላል ብሏል። ባለፈው ዓመት መጋቢትና ግንቦት የአውሮፓ ማኅበር ባወጣው የጋራ መግለጫ በኢትዮጵያ የፖለቲካ ምህዳሩ መስፋትና ሐሳብን በነጻነት የመግለጽ መብቶች መከበር እጅግ አስፈላጊ መሆኑን በድጋሚ አስገንዝቧል። የአውሮፓ ማኅበር የታሳሪዎቹን የዞን ዘጠኝ ጦማሪያንን ጋዜጠኞችንና የተቃዋሚ ፓርቲ መሪዎችና አባላት ጉዳይ አስመልክቶም የሰብአዊ መብቶቻቸው እንዲከበሩ ጥሪ አስተላልፏልና ሪፖርቱን ሲያጠቃልል ሐሳብን በነጻነት የመግለጽ መብት ለየትኛውም ዲሞክራሲ ቁልፍ ነው። ብሪታንያም የፕሬስ ነጻነት መከበር ዲሞክራሲያዊ አሰራርን ያጠናክራል፣ በኢትዮጵያም ለዘላቂ መረጋጋት አስተዋጽኦ ያደርጋል ብላ ታምናለች ብሏል። አድማጮችህን ተደጋጋሚ ክስ በተመለከተ ከፍተኛ የኢትዮጵያ መንግሥት ባለሥልጣናት ሲያስተባብሉ መቆየታቸው ይታወቃል። በተለይም ጠቅላይ ሚኒስትሩ አቶ ኃይለ ማርያም ደሳለኝና የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር አቶ ሬድዋን ሁሴን በኢትዮጵያ ውስጥ አንድም ጋዜጠኛ በጻፈው ወይም በተናገረው ምክንያት እንዳልታሰረ ወይም እንዳልተከሰሰ በተለያዩ ጊዜያት ሲያረጋግጡ ቆይተዋል። ወደ ተከታዩ ዝግጅት እናልፋለን። ሴቶችና ቤተሰብ በየዓመቱ በፈረንጆች ማርች ወይም መጋቢት ስምንት የሚውለው የዓለም ሴቶች ቀን በተለያዩ ዝግጅቶች ባለፈው ሳምንት በዓለም ዙሪያ ተከብሮ ውሏል። በዩናይትድ ስቴትስ ደግሞ ማርች ስምንት ብቻ ሳይሆን ወሩ በሙሉ የሴቶች ታሪክ ይወሳበታል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ይህንኑ ምክንያት በማድረግ ለኢትዮጵያ ሴት ሰዓሊያንና ቀራጽያን አንድ ልዩ ውድድር ማሰናዳቱን ይፋ ባደረገበት ዝግጅት ላይ ዘጋቢያችን መለስካቸው አመሃ ተገኝቶ ነበረ። ያን ያጠናቅረውን ለዛሬ ለሴቶችና ቤተሰብ ክፍለ ጊዜ ያቀርበዋል። ትናንት አዲስ አበባ የሚገኘው የዩናይትድ ስቴትስ መንግስት ኤምባሲ ባደረገው ድጋፍ የኢትዮጵያውያት ሰዓሊያንና ቀራጽያን ውድድር ይፋ ተደርጓል። ውድድሩን ከቀትር በኋላ በኤምባሲው ይፋ ያደረጉት አምባሳደር ፓትሪሻ ሀስላክ እንዳመለከቱት ይህ ውድድር የሴቶች ታሪክ የሚወሳበት የመጋቢት ወር ካካተታቸው የኩነት መርሃ ግብሮች አንዱ ነው። በስፍራው ለተገኙት እንግዶችና ጋዜጠኞች የውድድሩን መጀመር ይፋ ያደረጉት ፓትሪሻ ሀስላክ በኢትዮጵያ ውስጥ ከሚወዷቸውና ከማያደንቋቸው የባህልና የሕዝብ ሀብቶች መካከል የሀገሪቱ የጥበብ ስራዎች መሆናቸውን አስታውሰው ዛሬ መጀመሩን ያበሰሩት የኢትዮጵያውያት ሴት ሳሪዎች እና ቀራጺዎች ውድድር ጥንስሱ የተጣለው ቀደም ብሎ እንደነበረ ጠቅሰዋል። ለማንኛውም ግን የዚህ የስዕልና የሌሎች የሚታዩ ጥበባት በእንግሊዝኛ አጠራሩ ቪዥዋል አርትስ ይሉታል ውድድር አንዱ ዓላማው ኢትዮጵያውያት ጠቢባንን ለማነቃቃትና አዳዲስ እድሎችን ለመፍጠር ታስቦ እንደሆነ አምባሳደሯ አበክረው ገልጸዋል። ይህን ውድድር ለማሰናዳት ምክንያት ከሆኑት አንዱ ለሴት ጠቢባን አንድ ተጨማሪ እድል ለመፍጠር ነው። ይህም ክህሎታቸውን ለመገንባት ትምህርታቸውን ለማሻሻልና የኢትዮጵያ ሴት ሰዓሊዎችን ድርሻ በሀገሪቱ ከፍ እንዲል ግንዛቤ ለመፍጠር ነው። እንዲሆን አስችል የሚለው የሴቶች ታሪክ የሚወሳበት የዚህ ወር መሪ ቃል ቢሆንም። ይህን መሪ ቃል ለእኛም እናደርገዋለን። ይህ በኢትዮጵያ የሚኖሩ ኢትዮጵያውያን ጠበባን ብቻ የሚካፈሉበት የሥነ ጥበብ ሥራዎች ውድድር የሚያጠቃልላቸው የጥበብ ሥራዎች በርዕሱ እንደተጠቀሰው የስዕልንና ቅርጻቅርጽን ጥበብ ብቻ አይደለም። ከሙዚቃና ከጥበበ ቃል ወይንም ስነ ጽሑፍ በስተቀር የሚታዩ ጥበባት ወይንም ቪዥዋል አርትስ ተብለው በሚታወቁት የሥነ ጥበብ ዘውጎች በሙሉ መወዳደር ይቻላል። ይህ ውድድር በሁለት ምድብ እንደሚካሄድም አዘጋጆቹ በዝርዝር አሳውቀዋል። በአንደኛው ምድብ እውቅና ያላቸው ባለሙያ ጠበባን ይወዳደሩበታል። በሁለተኛው ምድብ ደግሞ ወጣትና በሥነ ጥበብ ትምህርት ቤት ያሉ ጠበባን ይወዳደሩበታል። በመጨረሻም የውድድሩ ዳኞች ጉባኤ ከእያንዳንዱ ምድብ ሦስት ሦስት አሸናፊ የጥበብ ሥራዎችን መርቶ ይፋ ያደርጋል። እነዚህ አሸናፊ የጥበብ ስራዎች በአዲስ አበባና በሌሎች የሀገሪቱ ክፍሎች እየተዘዋወሩ ለሕዝብ እይታ እንደሚቀርቡም አምባሳደር ሀስላክ ገልጸዋል። አንዱ እቅዳችን ደግሞ ይህ የጥበብ ስራ ትዕይንት በአዲስ አበባ እንዳይወሰን ማድረግ ነው። በሌሎች የሀገሪቱ ክፍሎችም እንዲጓዝ እናደርጋለን። በሁሉም የአሜሪካ ማዕዘናት በምንላቸው እንዲሄድም እናደርጋለን። እዚህ አዲስ አበባ ብሔራዊ ሙዚየሙ እና በጅማ በሐረር በድሬዳዋና በባህርዳር ዩኒቨርሲቲዎች እየተዘዋወሩ ይታያሉ። ለዳኞች ጉባኤ በአባልነት ከተመረጡት መካከል አንዷ እውቋ ሰዓሊ ወይዘሮ ደስታ ሀጎስ ናቸው። ወይዘሮ ደስታን በአጠቃላይ የኢትዮጵያዊያት ጠቢባን በሀገሪቱ ውስጥ ስላላቸው ስፍራ ምን እንዳስተዋሉና ምንስ እንደሚሰማቸው ጠይቄያቸው ነበረ። መጀመሪያ ነገር እንደሚታወቀው ሴት በኢትዮጵያ ብቻ ሳይሆን በዓለምም ማለት እንችላለን። በተለይ በሀገራችን ደግሞ የወንድ ዓለም ነበረ። በእውነት ለመናገር ሴት ካልበረታች ሰው እንደማትሆን ነው። መበርታት ይገባታል። ለመበርታት ብዙ ትግል አለሁ። ለምሳሌ እኔ ራሴ እድለኛ ሆንኝ፣ ወይም ደግሞ እድለኛ ብቻም ሳልሆን ስራ ስለምወድ ወንድና ሴት ልዩ ናቸው ብዬ ሳላስብ ሳላውቀው ማለት ነው፣ እዚህም በመድረሴ በጣም ደስ ይለኛል። ግን ሳስበው ከበድ ያለ ትግል ያስፈልጋል ሰው ለመሆን በሀገራችን። በተለይ የሌላው ሀገር ብዙ ላላውቅ እችላለሁ፣ ግን በሀገራችን መስራት ያስፈልጋል። አሁን እንደምናየው ደግሞ ሴት ከሌለችበት አገርም አያድግም፣ ስራም አያምርም፣ ሁሉ ነገር ሊጣፍጥ አይችልም። የቤተሰብ መስመርና ምሰሶናትና ይሄ መታወቅ አለበት፣ ለሀገራችንም እድገት ሲባል ላለሁ እንግዲህ እንደ ባለሙያነቶ እርስዎ ኢትዮጵያውያን በዚህ ረገድ በዚህ ዘርፍ ምን ያህል ወደኋላ ሄዶ የሚያስታውሷቸው ከእርሶ በፊት የነበሩ ሰዓሊያን ሴቶች አሉ? ጥንት ጀምረን ይቅርና የሴቶቹን፣ የወንዶቹ ሊቃውንት የነበሩ እንደነ አክሱም እንደነ ላሊበላ አይሰሩም በየአብያተ ክርስቲያናቱ ያሉ ስዕሎች የሰሩ ሰዎች ስማቸው እንኳ አይታወቅም። እስካሁን ድረስ ስላሉ ብቻ ሰርተውልን ስላቆዩም ብቻ ነው ማንነታችን ማወቅ የቻልን በጽሁፍም አልቆየንም። ስለዚህ የወንዶቹም አልቆየም። ከዛ ጊዜ በኋላ ደግሞ ሴቶችም ቢኖሩ ሬኮርድ የሚያደርጋቸው አልነበረም። እድላችንም ይህን ያህል አልነበረም፣ ማለት ይህንን ሬኮርድ አድርገን ለማስቀመጥ ማንነታችን ለማስቀመጥ የሚያስችል እድል አልገጠመንም ነበር። ስለዚህ ከወንዶቹም የሴቶቹ የተዳፈነ ነበር እና ይሄ እድል በዚህ አቅጣጫ እንዴት ያለ እርዳታ ይሰጣል ብለህ አስባለሁ? ይሄ በጣም እድል ይሰጣል። አንደኛ ነገር በዚህ ፊልድ ጥበብ ለኢትዮጵያ አዲስ ነገር አይደለም። ከዓለም የጠቢባን አገር እንደመሆኗ መጠን ይሄ አሁን ኖረን ኖረን እንኳ ሲወጣ እና ደግሞ ሴቶቹ ሲወጡ ምን ያህል ይህ ሀገር የታደለ መሆኑ ያሳወቅ ይችላል። ሁለተኛ ደግሞ የተዳፈኑ ሴቶች ለካ ይሄም አለ መስራት አለብኝ ማለት ነው። ለምሳሌ በእኔ ኤግዛምፕል እኔን አይተው የገቡ ሴቶች አሉ። እኔ በጣም ደስ ይለኛል ምሳሌ ሆኜ በመገኘቴ ማለት ነው። አሁን ደግሞ ሁላችንም አብረን ስንታይ ዴ ልካ እንዲህም አለ ብለው በሙዚቃውን በጥበቡን በምኖ ጠቢባን ሁሉ መሆን እንፈልጋለን የሚሉ ሁሉ ይበረታታሉ ስለዚህ ማንነታችን ወደ ኋላም ቼክ ተደርገን ማንነታችን ሊያሳውቀን ይችላል። ተወዳዳሪዎቹ ስራዎቻቸውን የሚያቀርቡበት የመጨረሻው ቀን ረቡዕ ሚያዝያ 7 ቀን 2007 ዓ ም ይሆናል። በሁለቱም ምድብ የሚያሸንፉት ሴት ጠቢባን የገንዘብ ሽልማት ይጠብቃቸዋል። በአንደኛው ምድብ አንደኛ ለወጣው የጥበብ ስራ 30 ሺህ ብር፣ ለሁለተኛው 20 ሺህ ብር፣ ለሦስተኛው 15 ሺህ ብር ሽልማት ይሰጣል። በሁለተኛው ምድብ አንደኛ ለወጣው የጥበብ ሥራ ደግሞ 10 ሺ ብር ለሁለተኛው 7 ሺህ ብር ለሦስተኛው 5 ሺ ብር ሽልማት መዘጋጀቱን መረጃዎች አረጋግጠዋል። ለተወዳዳሪዎች ሁሉ መልካም ዕድል፣ ለሴቶች ሁሉ መልካሙን እንመኛለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የፕሮግራም መልእክት ይቀረናል። ክቡራትና ክቡራን አድማጮች የኢትዮጵያ ብሔራዊ ምርጫ በፊታችን ግንቦት 2007 ይከናወናል። በኢትዮጵያ ምርጫ የብሔራዊ ምክር ቤት አባል የሆኑና ያልሆኑ እንዲሁም የምርጫ ስነ ምግባር ሕጉን የፈረሙና ያልፈረሙ ተቃዋሚ ፓርቲዎች አሉ። የምክር ቤት አባል መሆን ወይም አለመሆን፣ የሥነ ምግባር ሕጉን መፈረም ወይም አለመፈረም ምንድን ነው አንደምታው በፓርቲዎቹ የምርጫ ውድድር ላይ የሚፈጥረው ልዩነትስ? ለእነዚህና ሌሎች መሰል ጥያቄዎቻችሁ መልስ እንዲሰጡን ከሰማያዊ ፓርቲ ኢንጂነር ይልቃል ጌትነትን፣ ከኢትዮጵያውያን ዲሞክራሲያዊ ፓርቲ ዶክተር ጫኔ ከበደን ለጥያቄው መልስ ፕሮግራም ጋብዘናል። ጥያቄዎቻችሁን በኢትዮጵያ አቆጣጠር አርብ ከቀትር በኋላ 10 ሰዓት በዋሽንግተን አቆጣጠር ከጠዋቱ 2 ሰዓት ወይም ኤኤም በፊት ፈጥናችሁ በ2022059942 የውስጥ መስመር 14 ወይም በኢሜይል ሆርን አት ቪኦኤኒውስ ዳት ካም አሊያም በፌስቡክ አድራሻችን ላኩልን። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በስቱዲዮ ፕሮግራሙን የመራልን ቴሌ ላይን ባክ ነው። ጃክሰን ዊት ተረኛው ቴክኒሽያን ነበር። በፕሮግራሙ ዋና አዘጋጅ ትዝታ በላቸው፣ በዛሬ ተረኛ ኤዲተር አዳኖች ፍስሐዬ በሌሎችም ባልደረቦች ስም የምንሰናበተው አዲሱ አበበና እኔም ሰሎሞን አባተነን አብራችሁን ስለቆያቸው እናመሰግናለን። ትግርኛ ቀጥሎ ይሰማል። ሰላም፣ ደህና ደሮኛል